እዚያ የምናመሻችሁ የጋቢና ቪኦኤ አድማጮች፣ የዕለተ ረቡዕ ጳጉሜ 3 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምረናል። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከነዚህ መሀል የገለጸው ሻክፍሬል ማርኔረ ጦርነትና በኮሮና ትምህርት ስለል ተዋረ የሰባተኛ ክፍል ተማሪ ነበርኩ በጦርነቱና በኮሮና ቫይረስ ወረርሽኝ ምክንያት ትምህርት አቋርጠን ቆይተናል በጦርነቱ በጣም ተረብሸን ነበር በትግራይ ክልል ተቋርጦ የቆየው የመደበኛ የመማርና የማስተማር ሂደት በአዲሱ የትምህርት ዘመን እንደሚጀምር የትግራይ ትምህርት ቢሮ ገልጿል በዚህ ዙሪያ ወላጆችና መምህራንን አነጋግረናል እየሰላን ያው ጥሩ ቲም ይዘን በተደጋጋሚ ተደጋጋሚ ውጤታማ የሆንባቸው በክብድ ማንሳት የዋንጫ በሶስት ሁለት የኢትዮጵያ ሻምፒዮናዎች የዋንጫ ባለቤት ሁሉ የሆንበት ነበረ። አሁን ደግሞ የሰማችሁት በድሬዳዋ የቦክስ ክለብ አሰልጣኝ የሆነውን ኤፍሬም ነጋሽን ነው የምሽቱ እንግዳችን ነው። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያለውን ሙዚቃ እንጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ በቅንብሩ ብርሃን ኃይሉ አብራኛለች። አሁን በቅድሚያ ከሀገር ውስጥና ከውጭ እያሰባሰብናቸውን ዜናዎች እንሰማለን። ኤደን ገረመው አድማጮች በድጋሚ እንደምናምሽታችኋል። ሰኞ ዕለት በምዕራብ ኢኳቶሪያል የአምስት ሰዎች ህይወት ማለፉን ተከትለው በደቡብ ሱዳን ያለው የተባበሩት መንግስታት ልዑክ ዩኤን ሚስ በደቡብ ሱዳን ያሉ ወታደራዊ ና ፖለቲካዊ አመራሮች ግጭት እንዲያቆሙ ጥሪ አደረገ። የደቡብ ሱዳን ህዝቦች መከላከያ ኃይል ቃል አቀባይ የሆኑት ሜጀር ጀኔራል ሉል ሩአ ኮአንግ ከደቡብ ሱዳን የመከላከያ ኃይሎች ና ከተቃዋሚ የትብብር ኃይሎች የተውጣጣ ጥምር ቡድን ግጭቱን ለማስቆም ታምቡላ ወደ ተባለችው ከተማ መጓዙን አስታውቋል። ሰራጩ ሪፖርቶች እንደሚያመላክቱት ከሆነ ግጭቱ በሱዳን ህዝቦች ነጻነት እንቅስቃሴ የተቃውሞ ወታደሮች ና ጄኔራል ጀምስ ናንዶ በመባል ለሚታወቁት ጄኔራል ታማኝ በሆኑ ኃይሎች መካከል የተከሰተ መሆኑንም ጠቁመዋል። እስካሁን ድረስም አካባቢውን በማወቅ ነዋሪዎቹን ወደ ታምቡራ ከተማ እንዲሸሹ ባደረጋቸው ሁኔታ ላይ የተለያዩ ክሶች ይሰማሉ። የሱዳን ህዝቦች መከላከያ ኃይል ሜጀር ጄኔራል ኮአንግ ውጊያው በሙሉ ኃይል ሳይሆን በጥቂት ወታደሮች የተካሄደ ነው ይላሉ። ግጭቱ በሁለት የወታደር ኃይሎች ኃይሎች መካከል ሳይሆን በሁለት ኃይሎች መካከል ነው ሲሉም ለአሜሪካ ድምፁ የደቡብ ሱዳን የሬዲዮ ፕሮግራሙ አስታውቀዋል። ይሁንና የተቃዋሚ ኃይሎች መሪ ሜጀር ጀነራል ላም ገብርኤል የተቃዋሚ ኃይሎች በግጭቱ አልተሳተፉም ይላሉ። እስካሁን ድረስም ወደ አስር ሺህ የሚጠጉ የአካባቢው ነዋሪዎች ግጭቱን ሸሽተው ከቀያቸው መልቀቃቸውን የተባበሩት መንግስታት የደቡብ ሱዳን ልዑክ አስታውቋል። አምነስቲ ኢንተርናሽናል ትላንት ማክሰኞ ባወጣው ሪፖርት ወደ ሀገራቸው የሚመለሱ ሶሪያውያን በሶሪያ የደህንነት ኃይሎች እስራት፣ ግርፋትና መሰወር እንደሚደርስባቸው በመግለጽ ወደ ሶሪያ መመለስ ለደህንነት አስጊ መሆኑን አረጋግጫለ አለ። ወደ መቃብራችሁ እያመራችሁ ነው ወይም ዩአር ጎይንግ ቱ ዩር ደይስ ተብሎ በተጠራው ሪፖርት ላይ እንደ አውሮፓውያን አቆጣጠር ከ2017 አጋማሽ አንስቶ እስከ 2021 ዓ ም ጸደይ ወር ድረስ በሶሪያውያን የደህንነት ኃላፊዎች 13 ህጻናትን ሮ በ66 ተመላሾች ላይ ጥናቱን ያካሄደበትን መረጃ በሪፖርቱ ላይ አጠናቅሯል። ከነዚህ መካከልም አምስት ሰዎች በእርስ በርስ ጦርነት ወደ ተበጣበጠችው ሀገራቸው ከተመለሱ በኋላ በእስር ላይ ያሉ ህይወታቸው ማለፉና ሌሎች 17 ሰዎችም በጉልበት እንዲሰወሩ መደረጋቸውንና ያሉበት አለመታወቁንም አካቷል። ሪፖርቱ በተጨማሪም ሶሪያ ለደህንነት ምቹ ናት ያሉ ሀገራትን ተቃርኖ የቆመ ሲሆን ዴንማርክ፣ ስዊድንና ቱርክ ሶሪያውያን ስደተኞች ወደ ሀገራቸው እንዲመለሱ በማ ማስገደዳቸውና ደህንነታቸውን ለማስጠበቅ እየጣሩ ባለመሆናቸው አጥብቆ ኮንኗቸዋል። በተጨማሪም በአማካኝ ከፍተኛ ቁጥር ያለውን የሶሪያ ስደተኞችን የሚያስተናግዱት ሊባኖስና ጆርዳንንም ወቅሷል። በቱርክና በሊባኖስ ከፍተኛ ቁጥር ያላቸው ሶሪያውያን ስደተኞች የሚኖሩ ሲሆን መንግስታቱ ስደተኞቹ ወደ ሀገራቸው እንዲመለሱ ጫና እያሳደሩባቸውና መገለልም እየደረሰባቸው ይገኛል። ቱርክ ባለፉት ሁለት አመታት ጊዜ ውስጥም ከፍተኛ ቁጥር ያለው ስደተኞችን በጉልበት ወደ ሀገራቸው መልሳለ የተገለጸች ዴንማርክና ስዊድንም የሶሪያ ዋና ከተማዋ ደማስቀስና አንዳንድ ክልሎች ሰላማዊ ናቸው በማለት የስደተኞችን የመኖሪያ ፍቃድ እየቀሙ ይገኛሉ። በአምነስቲ ኢንተርናሽናል ተቋም ውስጥ አጥኚ የሆኑት ማሪ ፎርስቴር ሶሪያ ሰላማዊ ናት የሚል ማንኛውም መንግስት በፈቃደኝነት ለህይወታቸው የሚሰጉ ስደተኞችንና መሬት ላይ ያለውን አስፈሪ እውነታ ቸል ያለ ነው ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እና የጀርመኑ የውጭ ጉዳይ ሚኒስትር ሄይኮ ማስ ሌሎች አጋር ቡድኖች ጋር በመሆ ዛሬ ኤሮብ አፍጋኒስታን በታሊባን ከተያዘች በኋላ ለሀገሪቱ የሰብአዊ ድጋፍ ስለሚደረግበት ሁኔታ ላይ እየተወያዩ ነው። የዩናይትድ ስቴትስ የውጭ ጉዳይ ቢሮ ከስብሰባው መጀመር በፊት ባወጣው መግለጫ የዓለም አቀፉ ማህበረሰብ ምላሽና የታሊባን ቃል ኪዳንን የመጠበቁ ጉዳይ የስብሰባው አንድ የመወያያ ርዕስ እንደሚሆን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከኳታር ወደ ጀርመን ከማቅናታቸው በፊት ታሊባን ህጋዊ የጉዞ ሰነድ ያላቸውና ሀገሪቱን መልቀቅ የሚሹ አፍጋኒስታናውያንን ለማስወጣ ለመጣት የገባውን ቃል እንዲያከብር አሳስበዋል ከዚህ በተጨማሪም የውጭ ጉዳይ ቢሮ በዛሬው ስብሰባ ላይ በአፍጋኒስታን ስላለው የሰብአዊ መብቶችና የጸረ ሽብር ጦርነቱን በተመለከተ ውይይት እንደሚደረግም አስታውቋል ኩባ በአለም የጤና ድርጅት እውቅና ያልተሰጠውና በሀገሪቱ የሚመረት የኮቪድ-19 ክትባትን ከሁለት አመት እድሜ ጀምሮ ላሉ ህጻናት መስጠት መጀመሯን ሰኞ ዕለት አስታወቀች በሀገሪቱ የመንግስት ሚዲያ ላይም ዘጠና በመቶ የሚሆነው ህዝቧን ለማስከተብ ቅስቀሳ እያደረገች ነው የመንግስት መረጃዎች እንደሚያሳዩት ግማሽ የሚሆነው የሀገሪቱ ዜጎች የመጀመሪያውን ዙር ክትባት የወሰዱ ሲሆን አንድ ሶስተኛዎቹ ደግሞ ሁለቱንም ተከትበዋል። ላለፉት ሰባት ቀናትም በሀገሪቱ በአማካኝ ሰባት ሺህ ሰዎች በኩባ በየቀኑ በቫይረሱ መያዛቸውን የጆን ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ጠቁሟል። አድማጮች፣ ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ብ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ የፌስቡክ ገጻችንን አት ቪኦኤ አምሃሪክን በመጠቀም አስተያየቶቻችሁን አድርሱን። አሁን ወደ ቀዳሚው መሰናዷችን እንለፍ። የትግራይ ክልል ከአንድ ዓመት ከስድስት ወር በላይ ተቋርጦ የቆየው የመማርና የማስተማር ሂደት በአዲሱ የትምህርት ዘመን እንደሚጀምር የትግራይ ክልል ትምህርት ቢሮ አስታውቋል። ትምህርት ለመጀመር ትምህርት ቤቶች ምዝገባ የጀመሩ ሲሆን በጉዳዩ ላይ የተማሪዎች የወላጆችና የመምህራንን አስተያየት አሰባስቦ ሙልጌታ ጽብሀ ተከታዩን ዘገባ ልኮልናል። በኮሮና ቫይረስ ወረርሽኝ ምክንያት በ2012 ዓ ም መጋቢት ወር በትግራይ ክልል የተቋረጠው የመደበኛ መማር ማስተማር ሂደት እየተገባደደ ባለው ዓመትም በተከሰተው ጦርነት ሳይካሄድ ቀርቷል። የትግራይ ተማሪዎች የትምህርት ቤት ደጅ ሳይረግጡ አንድ ዓመት ከመንፈቅ ከቆዩ በኋላ በቀጣዩ አዲስ ዓመት ትምህርት እንደሚጀመር የክልሉ ትምህርት ቢሮ ገልጿል። ፍሳ ደስተ አለም ትምህርት ለመቀጠል እንደተመዘገበ ይናገራል። የሰባተኛ ክፍል ተማሪ እንደሆነ የገለጸው ፍሳ ትምህርት ሳይቋረጥ ጥብ ቢቀጥል ኑሮ ዘጠነኛ ክፍል ይደርስ እንደነበር ነው የተናገረው። አሁን ትምህርት ይጀመራል መባሉ እንዳስደሰተው ነው የገለጸው። የሰባተኛ ክፍል ተማሪ ነበርኩ። በጦርነቱና በኮሮና ቫይረስ ወረርሽኝ ምክንያት ትምህርት አቋርጠን ቆይተናል። በጦርነቱ በጣም ተረብሸን ነበር። ወታደሮች አሉ ሲባል ውስጣችን በጣም ይረበሽ ነበር። የውጊያ አውሮፕላኖች ሲመጡም እንፈራ ነበር። እንዲሁም ሰዎች ስለ ጦርነቱ ሲያወሩ ስንሰማ እንጨነቅ ነበር። አሁን ትምህርት ይጀምራል መባሉና አካባቢያችን ሰላም በመሆኑም አስደስቶኛል። መምህር ቢንያም ተስፋ እየተባሉ አስተማሪ በበኩላቸው በክልሉ እንዳሉ ሁሉም የመንግስት ሰራተኞች እሳቸውም ደመወዝ ላለፉት ሶስት ወራት እንዳልተከፍላቸው ይገልጻሉ። ተማሪዎችም በተለያየ ሁኔታ እየነገሩን ነው ትምህርት መቼ ነው የሚጀመረው እንማራለን ወይ ምናምን እያሉ እኛም በቃ በሚቀጥሉት ጥቂት ቀናት ትምህርቱ እንደሚጀመር ነግረናቸዋል። እኛም ተዘጋጅተናል ለሚመጣ ሁሉ እኛ ደሞዝ አለ ምናምን አለ ሳንል በቃ ለመማር ማስተማር ዝግጅ ሆነናል። በሚያስተምሩበት ትምህርት ቤት ተማሪዎች እየመዘገቡ እንዳሉ ነው የነገሩን። ወይዘሮ አበበቻ ተክልት የተባሉ ወላጅ ደግሞ ሁለት ተማሪ ልጆች እንዳሏቸውና በኮሮና ወረርሽኝና በጦርነቱ ምክንያት የተቋረጠው ትምህርት በልጆች ስነ ልቦና ላይ ጫና አሳቸዋል ብለዋል። ስለ ጦርነትም ስለ ኮቪድም ብዙ የሚያስጨንቃቸው ነገሮች አሉ። ልጆችም ስለሆኑ የሚሰሙት ወሬዎች አሉ እና ያንን ቱራማ ይዘው ወደ ትምህርት ቤት ሲሄዱ እዛው እንዴት ነው ከትምህርቱ ጋር ኮፕ አፕ የሚያደርጉት? እንዴት ነው ትምህርቱ ተዋህደው መማር ይችላሉ ወይ ካሁን በኋላ ወይስ የሆነ ኦሪንቴሽን ተሰጥቶም ቢሆን ትምህርታቸው እንዲቀጥሉ ነው እኛ የምንፈልገው፣ ና እሱ አይነት ስጋቶች አሉ። አሁን ትምህርት ይጀመራል መባሉም እንዳስደስታቸው ነው የገለጹት። በመቀለ እሳነት አንደኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር የሆኑት መምህርት አይን አለምደጅንን በአሁኑ ጊዜ ትምህርት ቤታቸው የተፈናቃዮች ማዕከል እንደሆነ ገልጸው፣ እዛ ያሉ ተፈናቃዮች ወደ ሌላ ማቆያ እንደሚወሰዱ ተነግሮናል ብለዋል። በትምህርት ቤቱ ብዙ የተጎደሉ የትምህርት መሳሪያዎች አሉ ብለው ጉድለቶቹን ከማህበረሰቡ ጋር ተባብረን እየሞላን ለማስተማር ተዘጋጅተናል በማለትም ነው የገለጹት። ይህ ሀሳብ ሲቀርብ ሁሉም አስተማሪ በልብ ነው የተቀበለው። ምንም እንኳ ደሞዝ ባይከፈለንም፣ በእግራችንም ቢሆን ተጉዘን ደክመንም ቢሆን ልጆቻችን እናስተምራለን እና ፍቃድን ፍቃድ ዝኝነታቸው ደስ ነው የሚለው የአስተማሪዎቻችን። ወላጅ ትምህርት ቤት መጥተው እንዲህ እንዲህ ችግር አለብን የትምህርት ያው ማቴሪያሎች አሉ እንደዚህ እጥረት አለን ግን ቢሆንም በዚህ እጥረት ትምህርት ለመጀመር አስበና ስንላቸው ወላጆች ሳይቀር የልጆቻችን ወንበር ሳይቀር አስይዘን እንልካለን እና በዚህ ችግር አይግባቸው ያለውን ችግር ተባብረን እንፈታለን የሚል ወላጅ ነው ያለው። እና በአጠቃላይ ሲታዩ ስንልቦናው የአስተማሪም ይሁን የወላጅ እና የተማሪ ወደ ጥሩ ስሜት እየመጣ ነው። ትምህርት ይጀመራ ሲባል በልብ ነው። ነሐሴ 25 2013 ዓ ም የተጀመረው የተማሪዎች ምዝገባ እስከ መስከረም 9 2014 እንደሚቀጥል ነው የተናገሩት። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም እየተከታተላችሁት ያላችሁት ጋቢና ቪኦኤ ነው። ወደ ተከታዩ መሰናዷችን እንለፍ። በትግራይ በአማራና በአፋር ክልሎች ውስጥ የተቀያየሩት የግንባር መስመሮች ለመፈናቀል የዳረጋቸው በአስር ሺዎች የሚቆጠሩ ሰዎች የሚገኙበት ሁኔታ እጅግ የከፋ መሆኑን ዓለም አቀፉ የቀይ መስቀል ኮሚቴ አይሲአርሲ በወጣው መግለጫ አስታውቋል። መጠለያዎች የተጨናነቁ መሆናቸውን፣ ተፈናቃዮቹ ለሌሎችም የአየር ሁኔታና ከጤና ጋር ለተያያዙ ችግሮች ሊጋለጡ እንደሚችሉ ሲሉ አይሲአርሲ አክሎ ገልጿል። ፂሆን ግርማ ዝርዝር አላት። አይሲአርሲ ሪፖርት መሰረት ተፈናቃዮቹ ይዘው የወጡት ንብረት የለም። በየትምህርት ቤቱና በየመጠለያው ተጨናንቀው ከሰፈሩት ሌላ ገላጣ ሜዳ ላይም የተሰጡት ቁጥር ጥቂት አይደለም። በደጋማዎቹ አካባቢዎች ደግሞ ለክረምቱ ዝናብና ለብርድ ተጋልጠዋል። ውሃ፣ ምግብ፣ ገንዘብ፣ ነዳጅና ሌላም የኃይል አቅርቦት አብዝቶ የተመናመነ በመሆኑ እንዲሁም ለራሱ በቂ ጥሪትና ክምችት በሌለው የአካባቢው ሰው ቸርነት ቀኖቻቸውን እየገፉ መሆናቸውን ኮሚቴው አመልክቷል። ተፈናቃዮቹ ያሉበት ሁኔታ እጅግ አሳዛኝ እና ከባድ መሆኑን የዓለም አቀፉ የቀይ መስቀል ኮሚቴ የኢትዮጵያ ልዑክ ኃላፊ፣ ኒኮላስ ፎን አርክስ ተናግረዋል። ሰዎች ከየቤታቸው ድንገት ከተፈናቀሉ በኋላ የሚኖርበትን ስቃይ ማየት ልብ ይሰብራል። ከሁሉም በላይ የሚያስጨንቀኝ ደግሞ እየበረታ የሚሄደውን የደህንነት ስጋትም የመሸከማቸው ነገር ነው። ሲቪሎች የጦርነት ጉዳቶች ተጋላጭ እንዳይሆኑ እንዲያደርግና የጤናና ሌሎች አገልግሎቶችን እንዲያገኙ እንዲያደርጉ ለሁሉም ወገኖች ጥሪ እናሰማለን። የመጀመሪያ ደረጃ እንኳን ጤና አገልግሎት በእጅጉ ማነስ ሌላው የስጋት ምንጭ መሆኑን የጠቆመው አይሲአርሲ በቅርቡ አማራና አፋር ክልሎች ውስጥ የተካሄዱትን ውጊያዎች ተከትሎ ባለፉት ጥቂት ሳምንታት ውስጥ ወዳሉ ኮሚቴው ወደሚደርሳቸው የጤና አገልግሎት ተቋማት የሚገቡት ቁስለኞች ቁጥር እያሻቀበ መሆኑንም ገልጿል። የአይሲአር ሲአርሲ የጤና አስተባባሪ አፓሎ ኪኖኪዬ ባራሳ ሁኔታውን እንዲህ ይገልጹታል። የጤና ተቋማቱ እየተጨናነቁ በመጡ መጠን የሕክምና አቅርቦቶች አንድም በቂ ባለመሆናቸው ወይም ጨርሶ ባለመኖራቸው አጣዳፊ የቀዶ ሕክምና ለሚያስፈልጋቸው ሰዎች አገልግሎት መስጠት የሚችል የሰው ኃይል በቂ ባለመሆኑ ሁኔታው በከፍተኛ ደረጃ እየተባባሰ መጥቷል። ከኢትዮጵያ ቀይ መስቀል ማህበር ጋር በቅርብ ትብብር እየሰራ በዓለም አቀፉ የቀይ መስቀል ኮሚቴ የአጣዳፊ እርዳታ አቅርቦቶችን በማድረስ ለተፈናቃዮቹ መጠለያዎቻቸውን የጽዳትና የንጽህና አገልግሎቶች እንዲሻሻሉ በማድረግ ቁስለኞችና ሌሎችም በግጭቶች ጉዳት የደረሰባቸው ሰዎች አገልግሎት እንዲያገኙ ለማድረግ የጤና ተቋማትን በማገዝ በአማራና በአፋር ክልሎች ውስጥ እንቅስቃሴ ፖሊሲዎቹን እያሰፉ መሆኑንም አስታውቋል። ትግራይ ውስጥም ተመሳሳይ መርሃ ግብሮችን ማከናወን እንደሚቀጥል አይሲአርሲ ጠቁሟል። የኮሚቴው ሪፖርት አክሎ ከያያዝ ነው። ነሐሴ መጀመሪያ አንስቶ ያከናወናቸውን ተግባራት ዘርዝሯል። በሶስቱ ክልሎች ውስጥ ከመቶ ሺህ በላይ ለሆኑ ተረጂዎች አጣዳፊ የዕለት ተዕለት አቅርቦቶችን፣ ብርድ ልብሶችን፣ ፋኖሶችን፣ የማብሰያ ቁሳቁስን ጨምሮ ለመጠለያዎች የሚያስፈልጉ ግብዓቶችን ማድረሱን ጠቅሷል። ለአሜሪካ ድምጽ ጽዮን ግርማ ከዋሽንግተን ዲሲ። አሮጌው ዓመት አልፎ በአዲስ ሊተካ ጥቂት ቀናቶች ብቻ ቀርተውታል። ይህ የዘመን መለወጫ በዓል ታዲያ በተለያዩ የኢትዮጵያ ክፍሎች እንደ አካባቢው ባህልና ልማድ በተለያዩ ጨዋታዎች፣ ባህላዊ ክንዋኔዎች የሚከበር ሲሆን ከነዚህ መሀል ሽኖዬና ጎቤ የተሰኙት ባህላዊ ጨዋታዎች ይጠቀሳሉ። ሽኖዬና ጎቤ በኦሮሚያ ክልል የሚኖሩ ልጃገረዶችና ወንድ ወጣቶች በዘመን መለወጫ ወቅት የሚጫወቷቸው ባህላዊ ጨዋታዎች ሲሆኑ በአዲስ አበባ የኦሮሞ ባህል ማዕከል ባህሉን የሚያንጸባርቁ ዝግጅቶች እየቀረቡ ነው። ፀሐይ ዳምጠው በዚህ ባህላዊ ጨዋታ አከባበር ላይ ተገኝታ ተከታዩን አሰናድታለች። ሽኖዬና ጉቤ የልጃገረዶችና ወጣት ወንዶች ከነሐሴ 16 ጀምሮ እስከ መስቀል ድረስ የሚያከናውኑት ባህላዊ ጨዋታ ነው። አባገዳ ጎበነ ሆላ ባህላዊ ጨዋታው የዘመን መለወጫ መገለጫ ባህል ነው ብለዋል። ኡማኒ ኦሮሞ አዳ ፊ ዱር ፊ ሰፉ ሳትራ የገፈጋቴ ኦሌ ቡሌ ጅራ የኦሮሞ ሕዝብ ከቀደምት ባህሉ ከራቀ ውሎ አድረዋል። ከቅርብ ጊዜ ወዲህ ግን እናቶችና አዛውንቶች እንዲሁም ወጣቶች የሚያዘወትሩት ጨዋታዎች መታየት ጀምረዋል። በፊት ግን ሸኖዬና ጎቤ ጨዋታዎች እንዲህ እንዳይሆኑ ነበር ስካሄዱ የነበረው። እንደ ኦሮሞ ቀን አቆጣጠር አዲስ ዓመት የሚገባው በታህሳስና ጥር ወሮች መካከል ነው። አሁን ግን ወደኋላ ተጎትቶ ነው በጳጉሜ ውስጥ እየተከበረ ያለው። በተለይ በመካከለኛውና ምዕራብ ኦሮሚያ አካባቢ ሸኖዬና ጎቤ የሚባሉ ጨዋታዎች ይዘወተራሉ። በተለይ ወጣቱ አዲሱን ዓመት ለመቀበል ይህን ጨዋታ ይጫወታል። ሴቶችም አዲሱን ዓመት በአቴቴ ይቀበላሉ። ጎልማሶችም የራሳቸው ጨዋታ አሏቸው። እንግዲህ ትላንት ረስተው የነበሩ የኦሮሞ ሕዝብ ትውፊቶች አሁን በቦታው እየተመለሱ ናቸው ማለት ነው። የባህሉ ፌስቲቫል አዘጋጅ ወጣት ብሮክ ግርማ የሽኖዬና ጎቤ ባህላዊ ዳራን ያስረዳል። በዘመን መለወጫ ወቅት የሚደረግ የወጣቶች የአደባባይ ጨዋታ ነው። አባገዳዎች ለአንድ ወር ከ16 ቀን ንሳ ይገባሉ። ከሰኔ 30 እስከ ነሐሴ 16 ድረስ ማለት ነው። በዚህ ወቅት ነው አባገዳው አንድ እንጨት አካባቢው ላይ ተክሎ ይሄዳል። ያቺን የተከላት እንጨት ላይ ደግሞ የአካባቢው ህዝብ ያንን እንጨት እያመጣ እየጨመረበት እየጨመረበት ለአንድ ወር ከ16 ቀን ትልቅ ሆኖ ይጠብቃል ማለት ነው። ከዛ በኋላ አባገዳው ልክ ነሐሴ 16 ከዛ ከነሳው ቦታ ሲመለስ ችቦን አብሮት ይወጣል፣ የአካባቢው ነዋሪ አንድ ላይ ያበራል። ወጣቶቹ ከጨፈራው መልስ ያገኟቸውን ሽልማቶች በጎች እዛው ቦታ ላይ የእርድ ዋኔ ካደረጉ በኋላ ሁሉ በሚባለው ስርዓት ውስጥ የማለፍ ሂደት አለው ማለት ነው። ይህ ማለት ከአሮጌው ዘመን ወደ አዲሱ ዘመን መሸጋገራቸውን የሚናገሩበት አንዱ ትልቅ ተምሳሌት ያለው ስርዓት ነው። ከዛ በኋላ ነው እንግዲህ የሴቶቹ ልጃገረዶቹ ደግሞ ለሀባቢሌ ወይም ቁኒ ፈና የሚባለውን ጨወታ ለሁሉም ቤት እየዞሩ ቁኒ እየሰጡ ባህላዊ ጨወታውን የአዲስ ዘመን መናገሪያ የሆነውን ይህንን ባህላዊ ጨዋታ እየተዘዋወሩ ይጫወቱታል ማለት ነው። ባህላዊ ጨዋታውን ወደፊት የአፍሪካ ወጣቶች መገናኛ መድረክ የማድረግ ዓላማ እንዳላቸው ወጣት ብሩክ ተናግረዋል። ልክ እንደ ሬቻ፣ ልክ እንደ ሌሎቹ እንደ መስቀል በዓል በአደባባይ እንደምናከብራቸው በዓል፣ ይህም የአደባባይ በዓል ሆኖ በየዓመቱ ናፍቀ ነው የምንጠብቀው በዓል ሆኖ እንዲታሰብ እንፈልጋለን። ከዚህ የምናተርፈው በጣም ብዙ ነገር ይኖራል። ከቱሪስት አትራክሽን አንጻር፣ ከኢኮኖሚ ገቢ አንጻር፣ የባህል ልብስ ኢንዱስትሪውን ከማሳደግ አንጻር ሁሉም ተዘጋጅቶበት ስለሚመጣ ከነዚህ አንጻር በርካታ ሀገራዊ ፋይዳ ስለሚኖረው አዲሱን ዓመት ደግሞ የምርም በምህረት በይቅርታና በመቻቻል የሚባሉትን ሀሳቦች በደንብ የሚናገር ታሪካዊ ዳራ ያለው ኢትዮጵያዊ ማንነት ያለው የገዳ ስርዓት ውስጥ ያሉ እነዚህን ሴቶች መጠቀም ቢቻል የምርም እንደ ሀገር መለወጥ የምንችለው ነገር ስላለ ለዚህ ሁሉም ሰው የሚችለውን አቀናጅተን የጋራ ኢትዮጵያዊ ቀለም ሰጥተነው ኢትዮጵያ አዲሱን ዓመት በዚህ መንገድ ትቀበላለች። ሁሉን አቀፍ የሆነ ስል መፍጠር እንፈልጋለን። ሽኖዬ የልጃገረዶች ባህላዊ ጭፈራ ከነሐሴ 16 ጀምሮ የሚከናወን ዝግጅት ነው ስትል በፕሮግራሙ ላይ የተሳተፈችው ወጣት አለም ትናገራለች። ሽኖዬ ሽኖዬ በኦሮሞ ሕዝብ ዘንድ የሚታወቅ የልጃገረዶች ጨዋታ ነው። ጨዋታው የሚከናወነው የክረምት ወራት አልቆ የጸደይ ወራት ሲገባ ወይም አዲስ አመት መግባቱን የሚያበስር የደስታ መግለጫ ነው። እንደሚታወቀው በክረምት ውሃ ይሞላል፣ ጓደኛ ለጓደኛ ለመገናኘትም ይቸግራል። መስከረም ሲጠባ ግን ሁላችንም በደስታና በአዲስ መንፈስ የምንቀበለውና ልጃገረዶችም ካሉበት ተሰባስበው የሚጨፍሩበት ነው። ሲጨፍሩ ቁን ቡቁፋና የሚባል ስነስርዓት ያከናውናሉ። ከዛም እንዲህ ሲሉ ይጨፍራሉ። በማግስቱ እኛም ተጠራርተን እንዲህ ስንል እንጨፍ ሰፍራለ <tries> ወጣት ባጫ እጅሬ በዚህ ባህላዊ ጨዋታ ፕሮግራም ላይ ተሳታፊ ነበር። ጉቤ ተባፊ ጎቤ ስንጫወት ከነሐሴ 16 አንስተን ነው የምንጀምረው። ስንጫወት ብትሌ የሚባል የተጋገረ ዳቦ ይሰጠናል። በነጋታው ደግሞ ገንዘብን በስጦታ እናገኛለን ከሰዎች። እንዲሁም በገ የሚሰጡንም አሉ። ሌሎች ደግሞ ለመስቀል ወይም ሌላ በዓል በመጥቀስ የሚሰጡንን ስጦታ ቃል የሚገቡልንም አሉ።

በአዲስ አበባ ኦሮሞ ማዕከል የተዘጋጀው ይህ የሽኖዬና ጎቤ ባህላዊ ጨዋታ ዝግጅት ከጳጉሜ ሁለት ጀምሮ ለአስር ቀናት እንደሚቀጥል አዘጋጆቹ ገልጸዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። በቀጣይ የምናስተዋውቃችሁ እንግዳ ኤፍሬም ነጋሽ ይባላል። በድሬዳዋ ቦክስ ክለብ አሰልጣኝና የከተማዋ ክብደት ማንሳት ቡድን ፕሬዚዳንት ነው። በተሰማራበት የአሰልጣኝነት ሙያ ጥሩ ስኬቶችን እያስመዘገበ የሚገኘውን ወጣት ኤፍሬም የድሬዳዋ ዘጋቢያችን አዲስ ቸኮል አነጋግሮት ነበር። ቀጥሎ ይቀርባል። ለስፖርት ኮሚሽን ግቢ ቅርብ ከሆነው የደቻቱ ሰፈር የተገኘው ወጣት ኤፍሬም ነጋሽ ገና በልጅነቱ ነበር ወደ ኮሚሽኑ ብቅ ማለትና በስፖርታዊ እንቅስቃሴዎች መሳተፍ የጀመረው። በውድድር ደረጃ ስፖርት ሲጀምር መጀመሪያ በክብደት ማንሳት የጀመረ ሲሆን ቆይቶ ወደ ቦክሱ አዘንብሏል። በሁለቱም ዘርፎች ውጤታማ የሚባሉ ጊዜያትን አሳልፏል። ይሁንና በተወዳዳሪነት ከመቀጠል ይልቅ በወጣትነቱ ወደ አሰልጣኝነት ሙያ መግባትን ነበር የመረጠው። ወደ አሰልጣኝ የገባሁት በመጀመሪያ ክብደት ማንሳት ነበረ። አሰልጣኝም ስጀምር የጀመርኩት በክብደት ማንሳት ነው። በእንደዛም በተደጋጋሚ በመላ ኢትዮጵያ ኢትዮጵያ ሻምፒዮናዎች ላይ መጡ ማያውቁት ሜዳሊያዎችን ማምጣት ጀመረን። ያው ልጆቹም ም ጥሩ ስለነበሩ እየሰራን ያው ቲም ይዘን በተደጋጋሚ ውጤታማ የሆንባቸው ክብድ ማንሳት የዋንጫ ሶስት ሁለት የኢትዮጵያ ሻምፒዮኖች የዋንጫ ባለቤት ሁሉ የሆንበት ነበረ። ከዛ በኋላ ነው እያልኩኝ እንደገና ያው ቡክስ በጣም እንትን አለኝ እንደምታውቀው ክብደ ማንሳት ክለብም የለም ሀገራችን ላይ ስለዚህ ቦክስ ደግሞ ክለብም ሲወዳደሩ እናይ ነበር። ክልሎች ምናምን አዲስ አበባ ላይ ነው ብዙ ክለቦች ያሉት አሁንም። እና ያን በማየት ያው ወደ ማሰልጠን መጣው። በፊት ያው ጥሩ ቦክሰኞች ነበሩ፣ ግን ያው ስለማይሰራ ውጤቶች ላናገኝ የቻልንባቸው ሁኔታዎች ነበሩ። ከዛ በኋላ ግን ያው መስራት ጀመርን። ብዙ ስራዎችን የተለያዩ ስራዎችን በመስራት ልጆቹም አንድ በመሆን ወደ ጥሩ እንትን ገባን። ያው በዛው ነው የገባውት ወደ ቦክስም። አሁን በአሰልጣኝነት የኢንስትራክተርነት ማድረግ ያለው ወጣት ኤፍሬም የድሬዳዋ ከነማ ቦክስ ቡድንን ማሰልጠን ከጀመረ በኋላ ከዚህ በፊት ድሬዳዋ ስሟ ተጠርቶ በማይታወቅበት የቦክስ ውድድር በርካታ ሜዳሊያዎችንና ዋንጫዎችን አስገኝቷል። በሜዳሊያ ቁጥር ያው አንደኛ ዙር ቦክስ ሲደረግ በርካታ ሜዳሊያዎች አሉ። እነዛም በርካታ ሜዳሊያዎች ቢያንስ በአንድ ዙር ወደ 11 ከዛም በላይ ሜዳሊያዎች የምናመጣበት አለ። ስለዚህ አጠቃላይ አራቱን ብዙ ሲደመር ያው ብዙ ሜዳሊያዎች ነው የሚሆኑት። እንደዚህ እንትን ብለን ባናቃቸውም ግን በርካታ ሜዳሊያ እያመጣ ነው። በዋንጫ ደረጃ እንደ ክለብ ያው ድሬዳዋ ላይ በተዘጋጀው የክለቦች ውድድር የዛሬ ሁለት አመታት ላይ ድሬዳዋ ነበር የተዘጋጀው። በወንድም በሴትም እኛ ዋንጫ የበላ ነው። ክለቦች ላይ አገር አቀፍ ላይ የክለቦች ውድድር አለ እዚህ እኛ አንደኛ አዲስ አበባ ፖሊስ እያለ ፌዴራል ፖሊስ እያለ ነው የሄደው። ከአንድ እስከ ሶስት ይመስለኛል። እኛ ግን በወንድም በሴትም ዋንጫ የበላንበት አጋጣሚ ነበር። እንደዚሁም በሴት ዋንጫ በክለብ ደረጃ ከተመሰረትን ወደ አምስት አመታችን ነው አምስት አመት ይሆነናል እና በርካታ ሜዳሊያዎች አምጥተናል። እንደዚሁም በአሰልጣኝነትም ሆኜ የኩበት ሰዓት ላይ እኛ ልጅ ነው የድሬዳዋ ተወዳዳሪ ነው ሞሮኮ ላይ የናስ ሜዳሊያ ያስገኘው ብቸኛ ነበረ ከሄዱት ውስጥ። ስለዚህ ያው ጥሩ ውጤት ነው እስካሁን ያለው ማለት ነው። ወጣት የፍሬም ግን አሁን ባለው ውጤት የረካ አይመስልም። አለም አቀፍ ውድድሮች እየተመቻቹለት ውጤት አማኖትን ማስፋት ይፈልጋል። ለዚህም የሀገሪቱ ቦክስ ፌዴሬሽን አለም አቀፍ ውድድሮችን ማመቻቸት አለበት ባይ ነው። ባለበት ደረጃ ጠንካራ ክለብ ነው የሚባለው ፣ ስፖርተኞቹም አጠቃላይ ቲም ስኳዳችን ጥሩ የሚባል ነው። ድሬዳዋ ላይ እንደ ኢትዮጵያ ጥሩ ሜዳሊያዎች ውጤትም እያመጣን ያለ ነው። ብሄራዊ ቡድን ላይም ልጆች እስከማስመረጥ እየደረስን ነው። በታሪክ ከድሬዳዋ ቦክስ ያው እስከማውቅበት ታሪክን በቦክስ ደረጃ ብሄራዊ ቡድን የወከለ ስፖርተኛ የለም። ስለዚህ አሁን ደግሞ ያን ነገር እያሳካን ያለ ነው። ቀጣይ ደግሞ የተለያዩ ውድድሮች አሉ። ውጪ ላይ የተለያዩ ብዙ ውድድሮች አሉ። ይህንን ያው ፌዴሬሽኑ ትልቅ ጥያቄ ምልክት የሚኖርበት ፌዴሬሽኑ፣ የቦክስ ፌዴሬሽን እነዚህ ውድድሮች እየተከታተለ እያሳወቀን የምንወዳደርበትን ሁኔታ ሊያሰፋ ይገባል። እኛ ግን ለዛ ሁሉም ልጆቹ ጠንከር ያሉ ናቸው በትሬይኒንግ ስለዚህ ያንን እየሰራን እንደዚህ አይነት ውድድሮች ከኢትዮጵያ አልፎ ስፖርተኞቻችን ብዙ ውድድሮ ሄደው ልምድም እንዲያገኙ እንደ ክለብ የጠየቅ ነውም ጥያቄ ምንጠይቀውም አለ። ቢያንስ እየሄደ ሁለት ልጅ ሶስት ልጅ ልምድ አይቶ የሚመጣበት የሚወዳደሩበት እንደዚህ አይነት ነገሮች ክለባችን የሰፋ ነገር ወደዛ ብንሄድ በጣም ጥሩ ነው ብዬ ነው ማስበው። በወጣት ኤፍሬም ሲሰለጥኑ ካገኘናቸው ተወዳዳሪዎች አንዱ ወጣት ቦክሰኛ ጀማል አብዲ በሀገር አቀፍ ውድድሮች ውጤታማ መሆኑ መጀመሩን ገልጾ ከዚህ ስኬት ጀርባ ኢንስትራክተር ኤፍሬም አለ ይላል። መጀመሪያ ከፕሮጀክት ነው የጀመርኩት። በልጅነት ታዳጊ ፕሮጀክት ተጫዋች ነው። እዛ ላይ ውጤታማ ነበርኩኝ። ከዛ 2008 ነበር ፕሮጀክት የተጫወትኩት። ከዛ ቀጥታ ውጤታማ የነበሩ ተጫዋቾች ወደ ክለብ ሲያድጉ እኔም ወደ ድሬዳዋ ከነማ መጣሁ። ከኤፍ ጋር ተገናኘሁ። መጀመሪያም ፕሮጀክት ላይም እሱ ነበር የሚያሰለጥነን። ክለብ ላይም በጣም ትኩረት ይሰጣናል። ታዳጊነታችን ክለብ ላይ ከገባን በኋላ እያቀረበን ተጨማሪ ትሬዲንጎች እየሰጠን አሁን ላለንበት ደረጃ አውቅቶናል። እዚህ ክለብ ላይ አራት ዓመት ቆይቻለሁ። በጣም ደስተኛ ነኝ። ከጓደኞቼ በጣም ልክ እንደሱ ነው። ሁሉም ሰው ሁሉም ተጫዋች ለስራ ነገን የተሻለ ለማድረግ ሁሉም ተነሳሽነት አለው እና በዚህ መልኩ እየሰራ ነው። ሌላኛው አሰልጣኝ ቦክሰኛ ወጣት አብዱሰላም አቡበከርም ተመሳሳይ ሀሳብ ነው ያለው። ሁለት ሺ ሰባት ላይ በመጣት ውጤት ሁለት ሺ ስምንት ላይ የኢትዮጵያ ስፖርት አካዳሚ ገባው። እዛ ያው ለአራት ዓመት ቆይቻለሁ። ውጤት እዛም በነበረኝ ጊዜ ክለቦች ውድድር ላይ ነበር የሚያወዳድሩ ኢትዮጵያ ወጣቶች ስፖርት አካዳሚ ላይ አሪፍ ጊዜ ያሳለፍኩኝ እንሰራም ስለነበር የተሻለ ነገር ነበር። እዛ ላይ መልካም ውጤት ስለነበርን፣ ያው እዛ ላይ መልካም ውጤት የነበራቸው ልጆች ወደ ክለብ ይዘዋወራሉ። እኔን ያው ወደ ነበርኩበት ወደ ሀገሬ ወደ ድሬዳዋ ተመለስኩኝ። የፍሬም ጠርቶኝ ማለት ነው። ፕሮጀክትም ላይ የነበርኩኝ መልካም ነገር ይደረግልን ስለነበር በፕሮጀክትም ደረጃ ውጤታችን አሪፍ ነበር። ና ከዛ ነው ውጤታችን ስላማረ ነው ወደ ኢትዮጵያ ትልቁ ቦታም የተመረጥን ይሄድ ነው። ና አፍኮርስ በዛን ሰዓት የተመረትኩት እኔ ብቻ ነበርኩኝ። ከዛ እዛ ላይ በነበረው ቆይታ መልካም ውጤት ስለነበረን ብዙ ወርቆች፣ ብዙ ብሮች ስለነበሩኝ ወደ ድሬዳዋ ድጋሚ ተመለስኩኝ። እዚህም ላይ ክለብ ክለብ ላይ ከመጣውን በኋላ ደግሞ መልካም ነገር ነበር ነበር ከመጀመሪያ ከውት ክለብ ከጀመረበት ከመጀመሪያ ውድድር ጀምሮ ስል እስከ ባለፈው አመት ድረስ ብዙ ውድድሮች፣ ብዙ ውጤቶች ነበሩ፣ አሪፍ ውጤቶች። ኮቾቻችንም ጥሩ ነገሮችን ያደርግልን ነበር ኮቻችን። ከዚህ ስኬት ሌሎች ወጣቶች ምንመማር መማር አለባቸው ስንል የስኬት አማነቱ ሚስጥር ጠይቀ ነው ነበር። ከሱስ ነጻ መሆን እንዲሁም ጥረትና ስነ ምግባር ለስኬት ቁልፍ ናቸው ይላል ኢንስትራክተር ፍሬም። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ብርሃን ኃይሉና እኔም ስመኝሽ የቆየ ነበርን። ነገ በተመሳሳይ ፕሮግራሞችን ጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።